ሩሲያና ኢትዮጵያ ይፋዊ ዲፕሎማቲክ ግንኙነት የመሠረቱበትን አንድ መቶ ሀያኛ ዓመት ከሰሞኑ በሁለቱም ሀገሮች በተለያዩ ዝግጅቶች አክብረዋል። የታወቀው ደራሲ አሌክሳንደር ፑሽኪን የተወሳ ሲሆን መዛግብትና ሰነዶች በሩሲያ ለሕዝብ እይታ ቀርበው እንደነበረ እንግዳው የሩሲያው የውጭ ጉዳይ ሚኒስትሩ ሴርጌይ ላቭሮቭ ገልጸውታል። በአሁኑ ግንኙነታቸው ከኢትዮጵያ ጋር የደረሱበትን ስምምነት ከአቻቸው ወርቅነህ ገበየሁ ጋራ በጋራ ጋዜጣዊ መግለጫ በሰጡበት ወቅት በተለያዩ መስኮች ከኢትዮጵያ ጋር በስምምነት የደረስንበት በተለየ ተኮር ነው፣ በኢኮኖሚና በንግዱ ዘርፎች ነው። በርካታ ለሆኑ የልማት እቅዶች አሁን ያለንን የጋርዮሽ ኮሚሽን እናሳድጋለን። አንዳንዶችን ለመጥቀስ በኃይል አቅርቦት፣ የኒውክሊየር ማዕከል፣ የውሃ ኃይል ማመንጫ፣ በባዮሎጂ ምርምርና በቀጥታ የአየር በረራን የሚመለከቱ ናቸው። በተጨማሪም ቀደም ሲል በሶቪየት ኅብረት በትምህርት በቴክኖሎጂው እና በሳይንሱ ረገድ ትምህርትና ሥልጠና የተከታተሉ በሺዎች የሚቆጠሩ ሲኖሩ አሁን በይበልጥ ለማሳደግ ተስማምተናል። በኢትዮጵያ የተቋቋሙትን ማሰልጠኛ ማከናት እናሳድጋለን። እንዲሁም ለኢትዮጵያውያን ዲፕሎማቶች በከፍተኛ ደረጃ በሩሲ ፌዴሬሽን ትምህርትና ስልጠና ለመስጠት ከስምምነት ላይ ደርሰናል። Мы обсудили подготовку двух групп эфиопских በሀገር ውስጥ በተባበሩት መንግስታት መርህ መሰረት ተፈጻሚ መሆን እንደሚገባው እና ኢትዮጵያም የጸጥታው ምክር ቤት አባል እንደመሆኗ የአፈጻጸሙ አካል እንደሆነች አውስተዋል። የዓለም አቀፍ ግንኙነትን በሚመለከት ወጣቶች በተባበሩት መንግስታት ድንጋጌዎች ላይ ግንዛቤ እንዲጨብጡ ማድረግ፣ በተቀረጸው ቻርት መሰረት ጥያቄዋቸውን የሚስተናገድ መሆን ይጠበቃል። በተባበሩት መንግስታት መርህ መሰረት የተዋረድ ግንኙነቱ ሁሉ በዚህ ዴሞክራሲያዊ በሆነ መልኩ መፈጸም ነው የሚኖርበት። የዓለም አቀፉ ግንኙነት በዚሁ መርህ መፈጸም ያለበት ሲሆን ኢትዮጵያና ሩሲያ የቆየና ብዙሃ የሆነ ስልጣን ያላቸው ናቸው። ማንኛውንም የሚፈጠሩ ችግሮች ሁሉን ያካተተ ውይይት እና ድርድር በማካሄድ የሚያምኑ ናቸውና የራሳቸውን እድል ራሳቸው የሚወስኑ ናቸው። በኢትዮጵያ በኩል የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ በውጭ ጉዳይ ሚኒስቴር የሁለቱን ሀገሮች ታሪካዊ ግንኙነት አወስተው በቀደም ጊዜ ከነበረው የጀመረ ከ13000 በላይ ኢትዮጵያውያን በሩሲያ ትምህርትና ስልጠና እንደቀሰሙ አስታውሰው ከመድረክ በተጨማሪ ያሰሙት የሩሲያ ፌዴሬሽን የነበረውን ከፍተኛ የዕዳ ጫና በመሰረዟ ምስጋናችንን እናቀርባለን። ለሰላም መገልገያ የሚውል የኒውክሌር ተቋምን በመመስረትም አኳያ በጋራ ለመስራት ከስምነት ደርሰናል። ሌላው አዲሱ አስደሳች ዜና በየቀኑ ከአዲስ አበባ ወደ ሞስኮ የአየር በረራ መስመር በሚዘረጋው ላይ እንድንጀምር ከስምነት መደረሱ ነው። ሕዝብ ለሕዝብ ለሚደረገው ግንኙነትና የንግድ ልውውጥን ኢኮኖሚ ለማሳደግ ዋነኛው ድልድይ መሆኑ ነውና ነው ቤታቸው። ተድላ ኃይለ ጊዮርጊስ ለዶቸቬሌ ራዲዮ ከአዲስ አበባ።